አመሰግናለሁ አቶ ንጉሡ፣ ለጊዜው በቅድሚያ እግረ መንገዴንም እንኳን አደረሰዎት ልበል በድጋሚ። አሚን ዛሬና ትናንትና በተለያዩ የምዕራብ አማራ አካባቢዎች ችግሮች እንዳሉ የደረሱን መረጃዎች ነበሩ። ጎንደርና በአካባቢው እስራቶች እየተካሄዱ መሆኑን፣ አዴት ከተማ ላይም እንደዚሁ ማታ ማታ ላይ በር ያንኳኩ የጸጥታ ኃይሎች ሰዎችን በብዛት እያሰሩ መሆናቸውን የሚጠቁሙ መረጃዎች አሉና፣ በሌሎችም አካባቢዎች ዳንግላም ላይ እንደዚሁ ችግር እንዳለ እንሰማለንና፣ ምንድን ነው ለመሆኑ የሚመስለው? እስቲ በክልሉ ያለው ሁኔታ አጠር አድርገው ቢነግሩኝ። ያው በክልል ውስጥ አሁን ያለው ሁኔታ ባለፈውም ግጭት የነበረባቸው አካባቢዎች ሰላማዊ ሁኔታ ነው የሚታይባቸው። ግጭት ባልተከሰተባቸውም አካባቢዎች የቀድሞ ሰላማቸው እንደቀጠለ ነው። ግጭት በተከሰተባቸው አካባቢዎች ያው ሁሉም እንደሚያውቀው የተለያዩ ጉዳቶች ደርሰዋል። የሰው ህይወት አልፏል። የአካል ጉዳት ደርሷል። የግለሰቦችና የመንግስት ንብረቶች ወድመዋል። ቤቶችም ተቃጥለዋል። እነዚህ በደረሱባቸው አካባቢዎች ያለው የሚበዛው ሰውና አብዛኛው ወጣት ወደ ግጭት የገባባቸው ምክንያቶች

ተሳትፈው እና መስባቸው ወደ ጥፋት የገቡ ወጣቶች ይኖራሉ። በአጠቃላይ በሀሳብም በተግባርም እነዚህን ሁኔታዎች ስህተት መሆናቸውን ያልተገነዘቡ ያልተረዱ፣ በማህበራዊ ሚዲያውና አንድ ለአንድ ቅስቀሳውም በርካታ የተዛቡ ነገሮች ይተላለፉ ስለነበር ቅስቀሳዎች፣ በእነዚህ ቅስቀሳዎች የተነሳሱ ግን ደግሞ ብንመክራቸው፣ ብናስተምራቸው፣ የሕግ አግባቡን ብናስረዳቸው የሚጠፉት ልማቶች የሚወድቡት ልማቶች የእነሱ መሆናቸውን ወላጆቻቸውና ቀደም ያለው ትውልድ ያፈራቸው ሶች መሆናቸውን ብንግባባ ብናወያያቸው ሊመለሱ የሚችሉ ልዩነት ቢኖራቸውም እንኳን ልዩነታቸውን በሰላም ብቻ ማቅረብና ሰላማዊ በሆነ መልኩ ሁሉም ነገር መፍታት እንደሚቻል መግባባት የምንደርስባቸው ወጣቶች ይበዛሉና ግን ደግሞ የተሳሳቱ ሊታረሙ የሚገባቸው ማለት ነው። ስለዚህ እነዚህ አካላት በተዘጋጀላቸው ቦታ ምክር የሚሰጣቸው ትምህርት የሚሰጣቸው በመሆናቸው እነዚህን ወደዛ አካባቢ ማንቀሳቀስ እጅግ አስፈላጊና ለቀጣዩ ሰላም ማችንም ወሳኝ በመሆኑ የጸጥታ መዋቅሩ እነዚህን ተግባራት ያከናውናል። ነገር ግን አሁን የተነሱት አብነቶች በፍጹም የሰውን ሰብአዊ መብት የማይነኩ የአካባቢውን ሰላም የማያደፈርሱ መሆን እንደሚገባቸው ይታመናል። አቅጣጫውም ይሄው ነው። በእያንዳንዱ አካባቢ አሁን በተነሳው አካባቢ እዚህ ቦታ ላይ እንደዚህ ተደርገዋል እዛኛው ቦታ ላይ እንዲሆነዋል የሚሉት ጉዳዮች እንደ ጥቆማ ተወስደው በክልል መንግስትም፣ በየደረጃው ባለው አመራርም የሚፈተሹ እና የሚታዩ ነው የሚሆኑት። ዋነኛው ጥቅል ለዓላማው ግን ወጣቶችን ማስተማር ሳያውቁ ሳይገነዘቡ ወደ ስህተት የገቡትን እንዲገነዘቡ ማድረግ፣ በሰላም ጉዳይ ላይ መወያየት፣ በህግ የበላይነት ጉዳይ ላይ መወያየት፣ ለዚህ ደግሞ በቂ ዝግጅት አድርጎ ማሰልጠን እና ማስተ ማር ነው አላማችን። ምክንያቱም በደንብ ቢግባቡ የራሳቸውን የስራ ዕድል የሚፈጠርባቸውን ከሺ በላይ ሰዎች የስራ ዕድል የፈጠሩ ተቋማትን ሁሉ አያወድሙም ወጣቶቻችን እና ህገ መንግስታዊ ስርአቱን ለማፍረስም አይንቀሳቀሱም እና በዚህ ጉዳይ ላይ ትምህርት መስጠት ስለሚያስፈልግ የክልሉ መንግስት ይህንን አቅዶ አመራር መድቦ በጀት መድቦ እየፈጸመ ነው። ወላጆችም ይሄንን እንዲያውቁ በየ አካባቢው እየተደረገ ነው። ወላጆችም ልጆቻቸውን ጭምር በምን ሁኔታ ላይ እንዳሉ ጠይቀው ማወቅም እንደሚገባቸው ይታመናል ይህም እየተገለጸ ነው ያለውና ከጥቅል አላማው ስንነሳ ማስተማር ነው ዋነኛው አላማው ሆነው እየተፈጸመ ያለው አቶ ንጉሱ እነዚህ በክልሉ ውስጥ ተስፋፍተው የታዩ ሁኔታዎች በሰላማዊ ሰልፎች የተነሱ ናቸው ሰው ጥያቄ ነበረው እነዛን ጥያቄዎች እያቀረበ ባለበት ጊዜ ነው ወደ ግጭት ሁኔታዎች ያመሩ ከየትም ይነሳ ከየትም ሁኔታው ነገር ግን እገሌ ተሳስቷል እገሌ ልክ አልነበረም ለማለት አንድም የመንግስትም ይሁን የውጭ ገለልተኛ አካላት ፍተሻ ተደርጎ ሪፖርት መቅረብ አለበት፣ ወይም የፍርድ ቤት ውሳኔ መተላለፍ አለበት፣ የዳኛ ውሳኔ። እነዚህ ሁኔታዎች ተካሂደው ነው እነዚህ ስራቶች እርሶ እንደሚሉት ለትምህርትም ቢሆን እየተወሰዱ ባሉት ሰዎች ላይ ስራቶች እየተካሄዱ ያሉት። እንግዲህ ይህንን የሚመራው የጸጥታ መዋቅር በየደረጃው ያለውን ችግር አነሳስ ጭምር በደንብ ያውቃል በርቀት ሆኖ የሚመሩትን ነገር ግን እዚህ ሀገር ውስጥ ሳይቀመጡ በማህበራዊ ሚዲያውም በሌሎች አግባቦችም አንዳንዶቹን ሕፃናት ጭምር በገንዘብ በመደለልና በማታለል ጭምር ይሄንን ቀውስና ነውጥ የሚመሩ አካላትን በቅርበት የእነሱ አስፈጻሚዎች ድልይ ሆነው ይህን የሚያስፈጽሙትን በአብዛኛው ወጣቱን ባላወቀውና ባልተገነዘበው በራሱ ጥቅም ላይ በራሱ ሀብት ላይ እንዲገምት የሚያሳስቱትን እና ደግሞ ተወናብዶም ተሳስቶ የገባውን በዝርዝር ለይቶ መረጃውን መሰረት አድርጎ ለዚህ ኃላፊነት የተሰጠው አካል ያውቀዋል። ይሄ ዋናው ጉዳይ ይሄን ሰላምና ማረጋጋት ማረጋገጥ በሂደቱ ደግሞ ጥፋተኛ የሆነ ሰው ካለ ተጠያቂ ማድረግ ትምህርት የሚሰጠውን ደግሞ ትምህርት መስጠት ነው እና በመረጃ ላይ ተመስርቶ ነው። በማስረጃ ላይ ተመስርቶ ወንጀለኛ የሆነ የፈጸመ፣ ያስፈጸመ፣ ያቀደ፣ ያሰማራ ደግሞ እሱ በህግ አግባብ በፍትህ መዋቅሩ የፍርድ ቤቶች ስልጣን ነው። ይሄንን የሚያጣራ የጸጥታ መዋቅርና ፖሊስ ደግሞ ያለውን ማስረጃ አቅርቦ እንደ ህጉ አግባብ የሚዳኙበት የሚበየኑበት ስርዓት ስላለ ያ በዛ የሚፈጸም ነው። አሁን ግን በአንድም በሌላም መልኩ እኮ ዘረፋ ተካሂዷል፣ ንብረት ወድሟል። እነዚህን ዘረፋዎች ያስፈጸመ እና የፈጸማለ የተሳሳት አለ ሳያውቀው ድንጋይ የወረወራለ ሀብት ያጠፋ ንብረት ያጠፋለ፣ ይሄ እንደየ አካባቢው በአግባብ መረጃ አለ። በበቂ መረጃ ላይ ተመስርቶ ትምህርት ይሰጣል ማለት ነው። ይሄ ሆኖ ደግሞ በህግ የሚጠየቀው ደግሞ ማስረጃ ቀርቦበት ፍርድ ቤቶች የፍትህ ስርዓቱ ብይን ይሰጠዋል ማለት ነው። ይሄ ይሰጣል የሚሉት ትምህርት አቶ ንጉሱ፣ እነዚህ አሁን ለሚሏቸው በምንም ሁኔታ ይያዙ፣ ግን በተመላላሽነት ነው የሚሰጣቸው ወይስ ተይዘው የሚገቡበት ማቆያ ቦታ አለ? ይሄ አስፈላጊና አስፈላጊ የሆነው ተመላላሽ ከሆነ ተመላላሽ ነው። እዛው ሶስትም ቀን፣ አራትም ቀን፣ አንድም ሳምንት፣ አንድም ወር የሚዘጋጀው ስርአተ ትምህርት ማሰልጠኛ የሚሆን ነገር እና የስልጠናው የጊዜ እርዝማኔ እና ሁኔታ ተገምግሞ በህግ የበላይነት፣ በህገ መንግስታዊ ስርአትና በሰላማዊ ጉዳይ ላይ መወያየት በሚያስፈልገው እርዝማኔ ተመጥኖ የሚሰጥ ነው። ዋናው ግን ተመላላሽ ነው። አይደለም ስንት ቀን ይቆያል፣ ስንት ቀን ያድራል፣ ይውላል ሳይሆን ዋነኛው ዓላማው ምንድን ነው? ማስተማር፣ መመካከር፣ ሰላማዊ ሁኔታ መፍጠር ነው እና እዚህ ላይ አተኩሮ የሚሰራ ነው። ዝርዝሩ ራሳቸው ትምህርት የሚሰጣቸው አካላትና ወላጆቻቸውም የአካባቢው ህብረተሰብ እያወቀው ነው እንዲያውቀው ይደረጋል። በዚህ ደረጃ ግን ማወቅ የሚገባ ነው ይመስለኝ፣ መንግስት ወጣቶቹ ጋራ ለውይይት ቤቱን ክፍት አድርጎ የውይይት ቦታ አዘጋጅቶ በቀጥታ ከወጣቱ ጋራ ስልጠና ማዕከል አስገብቶ እያሰለጠነ መሆኑ ነው። ሌላው ዝርዝሩ ነገር በዚህ ደረጃ የሚጠቅመን አይመስለኝም። በፍቃዳቸው ነው የሚሄዱት እነዚህ ወጣቶች ወይስ በሀይል ነው እየተያያዙ የሚሄዱት? በሀይል የሚፈጸም ነገር የለም። በመጀመሪያ ደረጃ ማንም ሰው በህግ የሚፈለግ መሆኑ ይነገረዋል። በህግ የሚፈለግ መሆኑ ከተነገረው በኋላ ጉዳዩ እንዲረዳው እንዲገነዘብ ከተደረገ በኋላ ወላጆቹም ጭምር እንዲያውቁ እየተደረገ ይሄዳል እና በይ የሚሰራ ነገር ውጤታማ እንዳልሆነ እኮ በማንም በኃይል እኮ ድንጋይ ተወርውሮ ነው መስታወት እየተሰበረ ያለው። በኃይል እኮ ነው የመንግስትም የህዝብ ንብረት እየጠፋ ያለው እና ኃይል የሚባል ነገር በዚህ በሰለጠነ ዘመን እንደማያዋጣ ለመወያየት ነው ከወጣቶች ጋር ይሄ መድረክ እየተፈጠረ ያለው። በአጠቃላይ ግን አቶ ንጉሱ የምናነጋግራቸው የየአካባቢው ነዋሪዎቹ እንደሚሉን ከሆነ ስልክና ኢንተርኔት እየተቋረጡ ግንኙነት እንዳይፈጠር እየተደረገ የፖሊስ መጥሪያ ወይም የዳኛ ትዕዛዝ እንኳን ሳይወጣና ሳይያዝ እንደሆነ ሰዎች እየታፈሱ የሚወሰዱት እየታደኑ የሚወሰዱት የሚናገሩ ብሶቶች አሉ፣ ሮሮዎች አሉ። እርሶ የሚናገሩት ደግሞ ህጋዊ መንገድ ነው። ግን እየተሰራ ነው የሚባለው ህጉን ወይም በህገ መንግስት ደረጃ እንኳን የሰፈሩ ድንጋጌዎችን በሚጥስ ሁኔታ ነው የሚመስለው። ምንድን ነው ለዚህ የእርሶ ምላሽ? የህገ መንግስት ስርዓት የሚያስከብር መንግስት ህገ መንግስታዊ ስርዓት አይጥስም። የጸጥታ መዋቅሩም የፖሊስ መዋቅሩም ለህገ መንግስቱ እና ለህገ መንግስት የወገነ ነው። ምናልባት የኢንተርኔት እና የስልክ ጉዳዮችን መቋረጥ እና መገናኘትን በተመለከተ ይሄኛው ቴክኒካል ጉዳይ ስለሆነ በዚህ ዘርፍ የተሰባራው መዋቅር የቴሌ መዋቅር የቴሌኮሚኒኬሽን መዋቅር በየትኛው ቦታ መቼ ተቋረጠ፣ ለምን ተቋረጠ፣ ማብራሪያ ሊሰጥ ይችላል። ነገር ግን አላማውን ለተቀደሰ ነገር አላማውን ወጣቱን ለማስተማር፣ በክልላችን ሰላም ለማምጣት፣ በሰላም ጉዳይ ላይ ለመነጋገር እስከሆነ ድረስ ህክምና፣ መብራት የመሳሰሉ አገልግሎቶች መቋረጥ አለመቋረጥ ከዚህ ጋር ይገናኛሉ ብዬ አላም። ነገር ግን ደግሞ እዚህ ዝርዝር ውስጥ መግባቱም ብዙም አያስፈልገንም። ዋነኛው ነገር አላማው ላይ መግባባትና ወጣቱን ማስተማር ላይ፣ ሁለተኛ ጥፋት ላይ እንዳንገባ ታስቦ እየተደረገ ያለ መሆኑ ላይ መግባባት ብቻ በቂ ይመስለኛል። ከዛ ውጭ ግን የተለያዩ አሉባልታዎች ሊኖሩ ይችላል። እነዚህ አሉባልታዎች አንዳንዶቹ በስጋት ናቸው፣ አንዳንዶቹ የሆነ መነሻ ትንሽ መነሻ ነገር ይዘው ነው፣ አንዳንዶቹ ካለመረዳት የሚመነጩ ናቸው። ሄዶ ሄዶ ግን የመጨረሻው ማሰሪያው የሚሆነው ወጣቶቹ ሰልጥነው ተምረው ተመክረው ሲመለሱ ነው። አሁንም እኮ ከየ አካባቢው ምክክር ተደርጎላቸው ውይይት ተደርጎላቸው ተጸጽተው የራሳቸውን ሀብት ንብረት እጃቸውን በእጃቸው የቆረጡ መሆናቸውን እያስረዱ የተመለሱ ወጣቶች አሉ። በኃይል ሳይሆን ተጸጽተው አምነው ይሄንን ደግሞ ህብረተሰቡ ወላጆቻቸውም ጭምር አሁን በየመድረኩ በሚደረጉት ውይይቶች ለምንድን ነው ልማታችን የሚጠፋው? ለምንድን ነው ሀብታችን የሚወድመው? ምንም ጥያቄ ቢኖረን ስለዚህ ትክክል አይደለም እያለ እኮ ህብረተሰቡም ወላጁ እየተነጋገረ ነው እና በዚህ ጉዳይ ነው ውይይት የሚደረገው። አሉባልታ ግን ይሄ ብቻ ሳይሆን ከሰማይ በታች በርካታ አሉባልታዎች ይባላሉ። ምን ለማድረግ መንግስትና ህዝብን የበለጠ ለማቃቀር፣ ህብረተሰቡን ስጋት ላይ በመክተት፣ ህብረተሰቡንና ወጣቱን በማስቆጣት ስጋት ላይ በመክተት ተመልሶ ወደ ሌላ ጥፋት እንዲገባ ስለዚህ ይሄ ወቅት በእኔ እምነት ሁሉም ሰው በሸከነ ሁኔታ የሚያስብበት ላሉ ባልታዎች ጆሮ የማይሰጥበት ጆሮ ሰጥቶ ካዳመጠ እንኳን ከግራ ቀኝ ቢያዳምጥ አላምጦ ቢውጥ በሁሉም ነገር መግባባት ይቻላል። በዚህ ሀገር ውስጥ መንግስት ለውይይት ቤቱን ክፍት አድርጓል። አቅጣጫውም አሁን ከወጣቶች ጋርም ከህብረተሰቡ ጋርም በየደረጃው ውይይት እናርግ ነው። ውይይት የማይፈታው የለም። ውይይት የማይመቻቸውና ይሄ ውይይት ቢካሄድ በሀሳብ መግባባት ስለሚቻል ምናልባትም የብጥብጥ አጀንዳ እንደማይሳካ ያመኑ አካላት ይሄን ውይይት ለማሰናከል በህብረተሰቡ ስጋት ለመልቀቅ ይጥራሉ ሲጥሩ ነው ምናያለን፣ እንሰማለን። ይሄ አላማቸው ስለሆነ ይሄ አላማ እንዲሳካ ባሉ ባልታ ሳይሆን ስልጠናዎቹንም በማደናቀፍ የሚገለጽ እንቅስቃሴ ሁሉ ይካሄዳል። ከዚህም እልፍ ያሉ ነገሮች ይካሄዳሉ። ይሄ አሁን መድረኩ የሚጠይቀው ሁኔታ ስለሆነ መንግስትም ይህንን ለይቶ ለዚህ የሚመጥን እቅድ አቅዶ እየፈጸመ ነው። በአጠቃላይ ሲወሰድ ማለት ነው። አቶ ንጉሱ ይሄንን መልእክቶን በተለመደው ሁኔታ አስተላልፋለሁኝ መቼም። ነገር ግን አሁን የኔ ጥያቄ ምንድን ነው? ሰዎች ለጥያቄ በህግም አግባብ በሚፈለጉበት ጊዜ የዳኛ የማሰሪያት ትእዛዝ ማውጣት ይገባል፣ ወይም የፖሊስ መጥሪያ ደርሷቸው ወደ ፖሊስ ጣቢያ ወደ ህግ ፊት እንዲቀርቡ ማድረግ ይቻላል። ሌላኛው የተወሰኑ የስራ ሰዓቶች አሉ። በተለይ በምሽት ሰዓቶች ሰዎችን መያዝ ወይም የሰዎችን ቤት ማንኳኳት ያውም የዳኛም ትእዛዝ ሳይያዝ፣ የፖሊስ ማዘዣ እንኳን ሳይያዝ የመሳሰሉት በህግ የተረጋገጡ ነጻነቶችና መብቶች ናቸው። እነዚህ ሁሉ የሚጣሱበት ሁኔታ እንዳለ ነው እየተሰማ ያለው። ይሰጣቸዋል እነዚህ ሰዎች ለዚህ ለሚባለው ትምህርት እንዲሄዱ መጥሪያ ይሰጣቸዋሉ ወይ? ከፖሊ ማን ነው? ከዳኛም ቢሆን የማሰሪያ ትእዛዝ ይወጣሉ። የሚፈለጉ በህግ የሚፈለጉ ሰዎች እንዲያዙ በሚሄዱበት ጊዜ ለምንስ ነው ምሽትና ሌሊት ሰዓት ላይ የታጠቁ ኃይሎች የሰዎች ቤት እየሄዱ የሚያንኳቁት? ቅድም እንደገለጽኩት ይህንን ዓላማ ለማሳካትና በተለያየ ደረጃ በጥፋት ውስጥ የገቡም የተሳሳቱም ወጣቶችን ለመምከር እንቅስቃሴ ተደርጓል። በዚህ እንቅስቃሴ ውስጥ ህግና ህግን መሰረት ያደረገ ስራ ይሰራል። ምናልባትም የተጓደለና ከዚህ ያፈነገጠ ነገር ካለ እንደ የአካባቢ ሁኔታ እየተገመገመ የሚስተካከል ነው የሚሆነው ማለት ነው። ዋናው ነገር የምንነጋገረው እዚህ ጋርና እዛ ጋር ከሌና ከሌ በዚህ ሰዓትና በዛ ሰዓት ይሄ ሆነ የሚለው መሆን የሌለባቸው ነገሮች ህጉን የጣሱ ነገሮች መሆን የለባቸው ነገር ግን የተደረጉትን ነገሮች በአጠቃላይ መርህ ላይ ከተስማማን በኋላ በመርህ ውስጥ ሆነው እዚህም እዛም የሚጎዳደሉ ነገሮች ካሉ በመንግስት ደረጃ እየተገመገሙ የሚስተካከሉ ይሆናሉ። ዋናው ግን መርሁ ይሄ ነው። እዚህ መርህ ላይ ነው መስማማት ያለብን የሚል እምነት አለኝ። ከዚህ ጉዳይ ደግሞ ወጣ ልበልና አንዲት ዛሬ የደረሰችኝን ጥቆማ ላንሳሎት በዳንግላ የመኢአድ ዋና ተጠሪ እና የመኢአድ የስራ አስፈጻሚ ኮሚቴ አባል የሆኑ ሰው አቶ ሙሉ ቀን የሚባሉ ከአስራ አንድ ቀን በፊት በቁጥጥር ስር ውለው ዳኛ ፊት ሳይቀርቡ ለዘጠኝ ነው አስር ቀን ያህል ቆይተዋል። ይሄ ከህጉ ውጭ ማለት ነው በ48 ሰዓት ውስጥ አንድ ሰው ዳኛ ፊት እንዲቀርብ በተያዘ ያዛል ህጉ ነገር ግን ክስም ሳይመሰረትባቸው ቆይተዋል እስካሁን ድረስ እኚህ ሰው አዴት ከተማ ላይ እንደዚሁ የመያድ ተጠሪ የሆኑ ሰው በምሽት ላይ ተይዘው ወደ ብር ሸለቆ ተወስደዋል ጎረቤታቸውም እንደዚሁ ተይዘው ሄደዋል ጎንደር ላይ የወልቃይት የአማራ ማንነት ጥያቄ ኮሚቴ ዋና ጸሐፊና የህዝብ ግንኙነት የሆኑ ሰው አቶ ተሻገር የሚባሉ ያለፈው አርብ የጸጥታ ኃይሎች ቢሯቸው ድረስ ሄደው ሲፈልጓቸው እንደነበረ ተናግረዋል። እና የነዚህ ሰዎች ሁኔታ መረጃ አሎት ወይ? በእነዚህ አይነት አሰራሮች ላይ ምንድን ነው የክልሉ መንግስት የሚወስደው እርምጃ? መጀመሪያ እንግዲህ አሁንም በመርህ ነው ልንግባባ የምንችለው። ይሄ ማለት ምን ማለት ነው? አንድ ሰው በማንኛውም ህጋዊ የፖለቲካ ፓርቲ ውስጥ አባል በመሆኑ ወይም ደግሞ አመራር በመሆኑ በምንም መልኩ ህገ መንግስታዊ መብቱ ስለሆነ በምንም መልኩ አይከሰስም፣ አይወቀስም፣ አይጠየቅም። ነገር ግን የአንድ ፓርቲ አመራር መሆን የአንድ ፓርቲ አባል መሆን ሌላ ነገር ሆኖ በህግ የመፈለግ አለመፈለግ በጥፋት የመጠርጠር አለመጠርጠር ዋስትና ሊሆን አይችልም። አዎ ጥያቄ እሱ አይደለም። ስለዚህ ልክ ነው። እነዚህን ወስደን ስንመጣ ዳንግላ ብንሄድ፣ እኔ ዳንግላ የማውቀው፣ በእኛ ደረጃ የምናውቀው ዳንግላ ከፍተኛ ጥፋት የጠፋበት ከተማ መሆኑን የአስራ አስራ አንድ ያህል የግለሰቦች ቤቶችም የተቃጠሉ መሆኑን የግለሰቦች መኪናም የተቃጠለ መሆኑን እና ከፍተኛ ውድመት የደረሰ መሆኑን ነው። በዚህ ውድመት ውስጥ የአስራ አንድ ግለሰቦች ቤት መቃጠሉንና ንብረት መውደ ከግምት ውስጥ አስገብተን የሚጠረጠሩ አካላት ምንም ይሁኑ ምን፣ ምንም አይነት አመለካከት ሊኖራቸው ምን የተጠረጠሩ ከሆነና መረጃ ካለ በህግ ጥላ ስር ሊውሉ ይችላሉ። በህግ ጥላ ስር የሚውሉበት አግባብ ደግሞ ህገ መንግስቱን መሰረት ያደረገ ነው። ነገር ግን አሁን የተባሉትን ግለሰብና አሁን የተቃቀስካቸውን ግለሰቦች እያንዳንዳቸውን በዝርዝር መቼ ተፈለጉ፣ መቼ ተያዙ፣ በምን አግባብ የሚለውን መረጃ የለኝም። አሁን በሌላ መረጃ ላይ አስተያየት መስጠት ይከብደኛል። መንግስትም በኩል ይሁን በተቃዋሚዎች በኩል ወይም በህዝቡም ቢሆን ከህግ ውጭ የሆኑ ወይም አግባብ ያልሆኑ አድራጎቶች በሚፈጸሙበት ጊዜ ማንም ይጠየቃል ብለው ነበረ። በአማራ ክልል ውስጥ ደግሞ ባለፉት ሳምንታት ወይም ወራት የተፈጸሙ ብዙ ግጭቶች፣ እስራቶች፣ ግድያዎች እና የመሳሰሉት ተፈጽመዋል። ለመሆኑ እነዚህ ሁኔታዎች ሲፈጸሙ ወይም አሁን ባለው ሁኔታ በመንግስት በኩል ማጣራት እየተካሄደበት ያለ ከሃይል በላይ የሆነ ኃይል የመንግስት አካላት ስለመጠቀም ስላለመጠቀማቸው የሚካሄድ ምርመራ ወይም ተጠያቂ ናቸው የሚባሉ የመንግስት አካላት ወይም የፓርቲ ባለስልጣናት እስካሁን ድረስ የተያዙ የታወቁ አሉ? ከተቃዋሚ ፓርቲዎችና ከህዝቡ ውጭ እንግዲህ ምንድን ነው አሁን ያለንበት ሁኔታ? እያንዳንዱን ነገር በዝርዝር በተቃዋሚ ይሁን በመንግስት ይሁን በህዝብ ይሁን የተጠያቂነት ጉዳይ በእያንዳንዱ ወረዳ በእያንዳንዱ ከተማ በምን ደረጃ ላይ ነው ያለው የሚለውን የተደራጀ መረጃ መያዝና መስጠት ያስፈልጋል። ነገር ግን በቀደመውም ጊዜ በአሁኑም ቢሆን እንደየደረጃው በየአካባቢው በአመራሩ ግድፈት ከተከሰተ አመራር ተጠያቂ የሆነበት በህዝብ ተጠያቂ የሚሆን ተጠያቂ የሚሆንበት ትምህርት የሚሰጠው ትምህርት የሚሰጥበት በህዝቡ ውስጥም ስንል የትኛውንም ፓርቲ ቢከተል ማለት ነው። ስለዚህ አሁን ያልተመጣጠነና ተገቢ ያልሆነ እርምጃ ነው አይደለም። መነሻው ምንድን ነው? የተመጣጠነና ያልተመጣጠነ በትርጉሙ ምንድን ነው? ምን መደረግ ሲገባው ምን አልተደረገም? የሚለው ይሄ በህግ የሚያዝ ነው እና በህግ ሥርዓቱ ውስጥ በዳኝነት ሥርዓቱ ውስጥ ለህጉና ለዳኝነት ሥርዓቱ የተተወ የማይነካ የማይደፈር ቦታ ሆኖ የህግ ሥርዓቱ የሚያየው ነው። ስለዚህ በአጠቃላይ ግን ልንስማማ፣ ልንግባባ የምንችለው ማንም የመንግስት አመራር በየትኛውም ደረጃ ይገኝ ከሕግ በታች ነው። ሕጉና ሕጉ ብቻ የሚፈቅድለትን ነገር ያደርጋል። ይሄንን ስለማድረግ አለማድረጉ በተለያየ መልኩ የሚነሱ ነገሮች ካሉ የሚጣራ ነው የሚሆነው ማለት ነው። እና እስካሁን ድረስ በዝርዝር እያንዳንዱ ነገር እዚች ቀበሌ፣ እዛች ቀበሌ፣ እዚች ከተማ፣ እዛች ከተማ ብለን በዝርዝር የምናየው አይደለም እያየነው አይደለም። አሁን ያለነው ሰላማዊ ሁኔታውን በማስጠበቅ በማረጋጋት በዚህ ሂደት ውስጥ ህዝቡን ሁከት ውስጥ በማስገባት ሂደት ውስጥ ግንባር ቀደም ሚና የነበራቸው ዋነኛ ተዋናይ የነበሩ አንዳንዶቹ ዋነኛ ዋኒኮቹ ተዋናኞቹና አዝማቾቹ በቅርብ የሌሉ ቢሆንም ድልድይ የሆኑት በቅርብ የሌሉ ቢሆንም ስል የሚኖሩት ከሀገር ውጭም በመሆኑ በሩቅ ሆነው በዘንግ የሚያዙ በመሆናቸው በሪሞት የሚያዙ በመሆናቸው ሪሞቱን ተቀብለው የሚያቅዱ የሚያስፈጽሙ ግለሰቦችና አካላት እነዚህ ጋራ መነጋገር ተጀምረዋል። የተሳሳተው አብዛኛው ወጣት ጋርም መግባባት እየተቻለ ነው። ስለዚህ ይሄንን የማስተካከል ነው። በመንግስት በኩል ደግሞ ስህተት ካለ የሚታረም ነገር ካለ በመንግስት አመራር በኩል የሚታረም ነገር ይኖራል። እስካሁን ባለው ሁኔታ ግን በዚህ ሁኔታ ውስጥ ያለነው ያለ ነው ማለት ነው። እሺ፣ አቶ ንጉሱ ጥላሁን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።